ትናንት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሰልፍ ወጥተው የነበሩ የኢትዮጵያ መንግስት ደጋፊና ተቃዋሚዎች በቪኦኤ በተላለፈው ዜና ላይ የተጠቀሱት ቁጥሮች የተሰላፊዎቹን ብዛት በተመለከተ ነው፣ ትክክል አልነበሩም ሲሉ ሁለቱም ቅሬታቸውን አሰምተዋል። በዚህ መሰረት ሁለቱንም ዛሬ ማምሻውን አግኝተን አነጋግረናል። በቅድሚያ ያነጋገርኳቸው የመንግስቱ ደጋፊ ሰልፍ አስተባባሪ ይናገራሉ። ሙሉ አሰፋ እባላለሁ። የሰልፉ አስተባባሪዎች አንዱ ነኝ ሰልፍ የወጣ ነው። በአለፈው ሳምንት ኢትዮጵያ ኤምባሲ ውስጥ የነበረው ግርግር የተወሰኑ ሰዎች ገብተው ባንዲራ ማውረድ ካውንስለር ኦፊስ ውስጥ ገብተው መጫጫ የነበረውን ባንዲራውን ማውረጃውም ለመርገጥ የሞከሩት እና በሌላ ባንዲራ ለመሰካት የሞከሩት በዚህ ሀገር ደንብና ህግ ትክክል እንዳልሆነ እና የስቴት ዲፓርትመንትም ይህንን ትክክለኛ የሆነ እርምጃ አልወሰደም፣ በጊዜው በወቅቱ አልተከላከለም። ከደረሱ በኋላም እነዚህ ሰዎች ጠይቀው ነው የለጠቋቸው ለምን እንደዛ ህጋዊ እርምጃ ለምን አልተወሰደም የሚል ቅሬታ ለማሰማት ህጋዊ እርምጃ የሚሉት እርሶ ምንድን ነው ህጋዊ እርምጃ የምለው ይሄ እንግዲህ በጄኔቫ ኮንቬንሽን እዛ አካባቢ ውስጥ ገብቶ ይህን አይነት ህገወጥ የሆኑ ድርጊቶች መስራት ትክክል እንዳልሆነ ነው የሚገባኝ በየትኛውም ኤምበሲም እንደዚህ ሲደረግ ስንቻላት ይህን ያደረጉ ግለሰቦች ወይንም ቡድሙኖች ትክክል እንዳልሆኑ መንግስት ባለው የህግ ድንጋጌ እርምጃ መውሰድ ነበረበት። ትክክል እንዳልሆነም እነዚህ ሰዎች መጠየቅ ነበረባቸው። መጠየቅ ብቻ ሳይሆን ህጋዊ የሆነ እርምጃዎች መውሰድ ነበረባቸው። አቶ ሙሉ፣ ይሄ ሁኔታ በተከናወነ ጊዜ እርስዎ በኤምባሲው ቅጥር ግቢ ውስጥ ወይም በአካባቢው ነበሩ? አልነበርኩም። ባንዲራውን አውርዶ ለመርገጥ ሞክረዋል ብለው ነበርና ከየት አመጡት እርሶ ይህንን መረጃ? እኔ ካየሁት ና ሲረግጡ አይተዋል? ባንዲራውን ወይም ሙከራ ሲያደርጉ ለመርገጥ ሲረማመድበት አይቻላ። በፎክስ ቲቪ፣ በቻነል ሴቭን በተለያዩ ሚዲያዎች አይቼዋለሁ። አቶ ሙሉ ሌላው ማነሳለው ጥያቄ ትናንት ተሰብስባችሁ በነበረ ጊዜ ቁጥራችሁ በአሜሪካ ድምፅ ራዲዮ ዘገባ ላይ የተጠቀሰው ትክክል አይደለም የሚል ቅሬታ ነበረዎት እና ስንት ሆኑ ነበር ለመሆኑ? አራት መቶ በላይ ሰው ተሰሱዋል፣ በእኛ በኩል የሚል እንትን ነበረኝ። በጣም የማይገናኝ ቁጥር ሆኖ ወደ ሀያ ወርዶ ስላየው በጣም ቁጥር ብሎኛል። የእኛ ዘጋቢ እርስዎን አነጋግራዎት ነበረ። እዛ ውጭ ጉዳይ መስሪያ ቤት የምትገኘው ዘጋቢያችን ባነጋገረችው ሰዓት እዛ ተሰብሰበው የነበሩ ሰልፈኞች ስንት የሆኑ ነበር? ከእርስዎ ጋር እሷ ባነጋገረችን ጊዜ ቁጥሩ ትንሽ እንደነበረ እርግጠኛ ነኝ፣ ግን የሰልፉ ሰዓት ጥሪና እሷ የመጣችው ሰዓት ግን ፈጽሞ አይገናኝም ነበረ ይህም ሰልፍ ተደርጓል ብላ በዛን ሰዓት መዘገብም ቁጥርም ወደ ቁጥርም መግባትም አልነበረባትም። እኛ ቁጥራችን እስከ አራት መቶ የደረሰው አስር ሰዓት ገደማ ሲሆን ስለነበረ፣ እንግዲህ ሰልፍ ሲጠራ መጀመሪያው ሰዓት አለው፣ መጨረሻ ሰዓት አለው። አስር ሰዓት ሲሉ ከጠዋቱ አራት ሰዓት ማለት ሆነው? አዎ፣ ከጠዋቱ አራት ሰዓት። እሺ፣ ኤግዛክትሊ ሰዓቱን ባላውቀውም ከዘጠኝ በፊት ጥሪው፣ ሰልፍ ከተጠራበት ከዘጠኝ በፊት መድረሷን እርግጠኛ ነኝ። ሰልፍ ከተጠራበት በፊት የእናንተ ሰልፈኞች እዛ ደርሰው ነበር ማለት ነው። እኛ በጠዋቱ ነው የደረስነው እዛ። በሰባት ሰዓት ባንዲራችን ዘርግተናል። በሰባት ሰዓት ስፒከራችን ሁሉ ተዘጋጅተናል። እኛም ሳንሆን እነሱም ተቃዋሚዎችም በዛ ሰዓት ደርሷል። አዎ። ግን በዛ ሰዓት የእኛ ዘጋቢ ፓም ዳንኪንስ የተመለከተችው እና የጠቀሰችው ቁጥር ተመሳሳይ ነው፣ ተቀራራቢ ነው። ሊሆን ይችላል። አዎ። ምክንያቱም ስለዚህ እናንተ ከዛ በኋላ ስለዚህ ከዛ በኋላ የእናንተ ቁጥር እያደገ መጥቶ እርስዎ ወደሚሉት ቁጥር ደርሷል ማለት ነው። አዎ፣ ልክ ነው። እሺ ይህንኑ እናስተላልፍላችኋለን። አቶ ሙሉ ባይዘዌይ ስለ ቪኤ ያለኝን ሌላ ቅሬታም ገልጽ። እሺ ይግለጹ። እንግዲህ መጀመሪያ እዛው ቦታ የአማርኛ ፕሮግራም፣ የትግርኛ ፕሮግራም መምጣት ያቻላችሁ የእንግሊዝኛው ቨርዥን መተርጎም ለምን እንደፈለጋችሁ እኔ ብዙ ጊዜ እዚህ ቆይቻለሁ። ትክክል አይደላችሁም የሚል እምነት አለኝ። እንደገና ደግሞ ከተናገርነው ንግግሮች ውስጥ ትንሽ የማይጣጣሙ ነገሮች ማቅረብ ፍላጎት ስለነበራችሁ ትክክል ለምሳሌ <issions> ኤምቢሲው እንትን ጊዜ ፈጥናችሁ ደርሳችሁ ዘገባ በጣም ሰፊና ዝርዝር ያለው ነው። ለምን እንደዛ ማድረግ እንደፈለጋችሁ ከዚህ ጋር እኔ አልገባኝም፣ እና ቅሬታም አለኝ በዚህ። እሺ፣ ይህንን ቅሬታም እናስተላልፍሎታለን አቶ ሙሉ። ነገር ግን የአሜሪካ ድምጽ ራዲዮ ጣቢያ በየወቅቱ በእጁ ላይ ያሉ ዘጋቢዎችን ወደ የክንዋኔዎች ቦታዎች ይልካል፣ ምንም አይነት እንቅስቃሴ በሚደረግበት ጊዜ። ለማንኛውም ግን ይህንን ቅሬታውን እናስተላልፋለን። በጣም አንዲት ላነሳሎት የፈለግኩት ጥያቄ ነበር፣ በመጨረሻ እዛ ከተቃዋሚ ሰልፈኞች ጋር ፊት ለፊት ተገናኝታችሁ ነበር እና በእርሱ ግምት ስንት ይሆናሉ እነሱ ስንት ይሆኑ ነበር እኔ ከሁለት መቶ እስከ ሁለት መቶ ሀምሳ የሚደርሱ ተቃዋሚዎች ነበረው የሚል ግምት አለኝ አመሰግናለሁኝ ለጊዜው አቶ ሙሉ በሌላ በኩል ደግሞ የተቃዋሚዎችን ወገን ማነጋገር ያለሁኝ ከአስተባባሪዎቹ አንዱ ቀጥሎ ይናገራሉ። እኔ ግርማ ታፈሰ እባላለሁ። የዲሲ ግብረ ኃይሉ አባል ነኝ። ትናንትና በውጭ ጉዳይ መስሪያ ቤቱ በር ላይ ተሰልፋችሁ ነበረ። ለምንድን ነው ሄዳችሁት? ከዛ ልነሳና። በጣም አመሰግናለሁ። ትናንትና እኛ ወደ ውጭ ጉዳይ ሚኒስቴር ዋናው የሄድንበት ምክንያት የአሜሪካን መንግስት ባለፈው በሰላም ኤምባሲ ቢ ሱደን የጠየቅነውን ጥያቄ መሳሪያ ውጥ ብን የተፈሰብን ሰው ከዚህ በአገሩ ህግ መሰረት ከአገሩ ዲፖርት እንዲደረግ በመደረጉ ያንን ታንኪዩ፣ እናመሰግናለን ህግና ዲሞክራሲ ያለበት ሀገር ነው የሚለውን ነገር እድሉን ስለሰጡ። ይህን ለመግለጽ ነው የተሰለፋችሁት? እኛ የተሰለፍ ነው ለዚህ ነው። ነገር ግን የአሜሪካ መንግስት አይደለም ግለሰቡን እንዲወጡ ያደረጋቸው የኢትዮጵያ መንግስት ራሱ ነው እንዲወጡ ያደረጋቸው የሚል ዘገባ ተላልፎ ነበረ። ይህንንስ እንዴት ነው እናንተ ያገኛችሁት ይህን መረጃ? ያ ነገር ስህተት ነው እንጂ በእርግጥ የተደረገው የዲፕሎማሲ አሚኒቲ ነበረው ሰው የዲፕሎማሲ አሚኒቲውን እንዲያነሳ ቢጠየቁ ማንሳት ስላልቻሉ በአሜሪካን መንግስት ህግ ክፍል ነው እንጂ ሰውየ ሊወጣ የቻለው በኢትዮጵያ መንግስት ፍላጎት አይደለም፣ ከሀገር የወጣው እንዳይፈሰስ እና አምኒቲው እንዳይነሳ ስላደረጉ በዛ ምክንያት ነው ቆየው ከሀገር የአሜሪካን ህግ ስለጣሰ እንዲባረር የተደረገው። እንግዲህ ይሄ ከሆነ እርሶ ያሉት መረጃ ይህንኑ ለመግለጽ ትናንትና ወጣችሁ። በውጭ ጉዳይ መስሪያ ቤቱ ፊት በአሜሪካ ድምፅ ራዲዮ ዘጋቢ እዛ ተገኝታ በነበረችው የተጠቀሰው ቁጥር ትክክል አይደለም የሚል ቅሬታ አሰምታችሁ ነበረ። ስንት ትሆኑ ነበር ለመሆኑ? በመጀመሪያ ደረጃ ለተሰጠኝ እድል እጅግ በጣም አመሰግናለሁ። ምንድን ነው እንደ አንድ ሚዲያ ሚዲያ የሚያቀርበውን ነገር እኔ በጣም አከብራለሁ። ያም ደግሞ ለህዝብ ልሳንና የህዝብ ጆሮ ነው። ህዝብ የሚሰማውን ነገር መቀነስና መጨመር እንደማይቻል ህዝብት ውስጥ የሚጥል ነገር ነው። ምንድን ነው እኛ ቪኦኤን የምናውቀው በከፍተኛ ደረጃ ትልቅ ስምና ትልቅ ዝናም ትልቅ ደግሞ የኢትዮጵያ ህዝብ አለኝታና ትክክለኛ ዜና የሚያቀርብ ክፍል ነው ብለን ነው ለምንድን ነው ኢሜጁ ከዛ የቀነሰ ነገር ነው የሰራው በሚል ነበረ፣ እኔ ጠዋት የጠየቁት ምክንያቱም በተለያየ ሚዲያ ላይ የሚታየው ሕዝብ ቁጥር እና በዛ በቴሌቪዥንም ሆነ በፋይበሩ ዓለም ላይ በሚተላለፈው ምስል የሚታየው ቁጥር በጣም አንሶ ነው የተነገረው። ያንንም ስናገር ከሁለቱም አካባቢ ከኛም ለአሜሪካን ስቴት ዲፓርትመንት ተንኪው ለማለት የሄድ ነው ኤምባሲው ተደፈረ ብለውም የመጡት ደግሞ የመንግስት ደጋፊዎችም የወጡት ቁጥር በዛ ቁጥር የሚገለጽ አልነበረም። እነሱም ቢግፋይ ወደ ሰማኒያም ሰባም ሊደርሱ ይችላሉ። ከኛ አካባቢ ከሁለት መቶ ሀምሳም በላይ ሰው ተገኝቷል። እና ያንን ከምን አንጻር ነው በሚዲያ በሌላው በኩል ሲታይ የሚዲያውን ትልቅነት አያሳንሰውም ወይ በሚል ነበር እኔ ኮምፕሌን ያደረጉ። ለመሆኑ የእኛ ዘጋቢ ፓም ዶንኪንስ እናንተ ጋር ተገኝታ በዘገበችበት ሰዓት ላይ ስንት ትሆኑ ነበር እናንተ? እኔ በጣም ይቅርታ አድርግልኝ ሰለሞን። ምናልባት እዛ አካባቢ በዘገበችበት ሰዓት ላይ ቀድማ መታሄዳ ከሆነ ያ የሚዲያ ትክክለኛ ገጽታ ትክክለኛ አሰራር ነው ብዬ አላምን። በመጀመሪያ ደረጃ ምናልባት ሁለት ሰውም ሶስት ሰውም ተገኝቶ እቃ በሚያስተካክልበት ጊዜ እኛ ሰዎች ሊቃወሙ መጡ ብሎ የሚወራ ዜና እኔ ሰምቼም አይቼም አላውቅም። ግን እዛ አካባቢ ላይ ይሄ ነገር ተላለፈ፣ ይሄ ነገር እየተደረገ ነው ወይም ደግሞ ሊያደርጉ ተዘጋጅተዋል የሚባል ከሆነ ያሉትን ሰዎች ቁጥር መጥቀስ ይቻላል። ግን ሚዲያው ላይ ወጥቶ የተደረገው ሰላማዊ ሰልፍ በመንግስት ደጋፊና ከውጭ ተቃዋሚዎችም የአሜሪካን መንግስት ሊያመሰግኑ ቀርበዋል ተብሎ በድፍኑ ሲሄድ ጥሩ ይመስለኛል። ግን ቁጥር ለመጥቀስ ከተፈለገ የሰላማዊ ሰልፉን ጠቅላላ መልኩን አይቶ ማስተላለፍ ነበረ፣ ቁጥሩን ያለበት እንጂ የተባለው የተላለፈው ቁጥር በፍጹም በፍጹም ከነበርነው ሰዎች ጋራ ምንም ማች የሚያደርግ አይደለም በሚል ነው ኮምፕሌን ያደረጉት። አችለም ግን ከእናንተ መካከል አንድ ሰው አስተያየታቸውን ሰጥተዋል ለአሜሪካ ድምፅ ራዲዮ ጣቢያ በዛን ጊዜ ዘጋቢያችን ተገኝታ በነበረችበት ጊዜ ማለት ነው። ምናልባት ትክክል አችለመሆኑ ያም ከዲሲ ታክስ ፎርስ የግብረ ኃይል አንድ አባል ነች ከኛው መካከል ተጠርታ ይመስለኛል እንደም። የቪኦኤ ጋዜጠኛ አልመሰለችኝ። ያው እዛ አካባቢ እቃውን አዘጋጅተን ሁሉም ሰው እየመጣና ሚኒመም እንደ ቢያንስ እንኳን በዛን ሰዓት አርባና ሀምሳ ሰው ነበር እዛ አካባቢ ላይ በቁጥር እንኳን ሰልፉን ጠርተን ያዘጋጀነው ሰዎች በቁጥር እንኳን ብታየው ምናልባት ከአስራ ሰባት ከአስራ ስምንት በላይ ነን እኛ ራሳችን ከሌላው የመጣውን ሰው ከእኛ ጋር የተጨመረውን ትተ እቃውን እንኳን እያወረድን እቃ ያግዘን የነበረው ሰው ከዛ ቁጥር በላይ ነው ለማለት እፈልጋለሁ። እንግዲህ ልክ የቪኦኤ ጋዜጠኛ መሆኗን የሚያወቁት ትላንት በቪኦኤ ከተላለፈ በኋላ ነው። እሷ በመጣችበት ጊዜ እንኳን ቢያንስ ከአርባና ከሀምሳ ከአምሳ ሰው በላይ ነበረ እዛ አካባቢ ነው። አሁን አቶ ግርማ እርሶ እንደሚሉኝ እናንተ ከሁለት መቶ እስከ ሁለት መቶ አምሳ ትደርሱ ነበረ። የተቃዋሚዎቹን ወገኖች ደግሞ ሰባና ና ሰማኒያ ብለው ነበረ። እነሱ ከአራት መቶ በላይ እንሆናለን ነው የሚሉት። በእርግጠኝነት ነው አቶ ሰለሞን ሳሏች ሳልጨምር ሳልቀንስ ነው። ለዛውም ወደ ሰማንያና ዘጠና ካደረስኳቸው ከመጡበት አውቶቡስ ላይ የወረዱትን ሰዎች ቢቆጠሩ እንኳን በቁጥር ከአርባና ሰላሳ የሚበልጡም አይደሉም። የመጡትም ሰዎች ደግሞ ከዋሽንግተን ዲሲ አካባቢ ያሉ ሰዎች ሳይሆን በየተለያየ አካባቢ ላይ በአውቶቡስና በተለያየ መኪና ተከፍሎላቸው በቁጥር ሁለትና ሶስት የሆኑ የመጡ ሰዎች ናቸው። በቁጥርም ከፈለግ ሶስት አውቶቡስና አራት መኪናዎች የቆመዋሉ። ከዛ ውስጥ የወረዱትን ሰዎች በሙሉ በቪዲዮም ቀርጸናቸዋል። እዛም መቶ የተሰለፉበት ቦታ ላይ አይተነዋል በዋሽንግተን ዲሲ አካባቢ ተገኙ የሚባሉ ሰዎች የኤምባሲውን ዘግተው የመጡ የኤምባሲ ሰራተኞችና የተወሰኑ ከሰባት ከስምንት የማይበልጡ የዋሽንግተን ነዋሪዎች ብቻ ናቸው እዛ ሰልፍ ላይ የተገኙት። ይህም በእርግጠኝነት ቁጥሩን የተናገርኩትን ባልተሳሳት፣ በእርግጠኝነት እናገራለን። አቶ ግርማ የኢትዮጵያ ኤምባሲ ውስጥ ችግር ተፈጥሮ በነበረ ጊዜ እርስዎ እዛ በአካባቢው ነበሩ። ነበር አንድ የመንግስት ደጋፊ ሰው ስጠይቃቸው የኢትዮጵያን ባንዲራ አውርዳችሁ ረጋግጣችኋል፣ እዛ ኤምባሲው ግቢ ውስጥ ተሰቅሎ የነበረ ይሄ ሲተላለፍ አይቻለሁኝ ብለው ነበረ በመገናኛ ብዙኃን እጅግ እጅግ ከእውነት የራቀና ባንድራ የማንኛውም የሚሆን ወርዶ የሚረገጥበት ምንም ምክንያት የለውም። ወረደ ባንዲራ ተቀየረ፣ እንጂ ባንዲራ በምንም አይነት የረገጠም ባንዲራም ለመርገጥ የሞከረም ሰው አልነበረም። አቶ ግርማ ታፈሰ በጣም አመሰግናለሁ ለጊዜውና ለሰጡኝ ማብራሪያ። እኔም ቪኦኤ ይህን ርማት ለመውሰድ ደውሎ ያገባናል እንደ ትልቅ ሚዲያ ስህተት ቢፈጠር እናርማለን ብሎ እድል ስለሰጠኝ እጅግ በጣም አመሰግናለሁ። እሺ ደናምሹ ሰላም፣ ደናምሽ